በእኔም በኩል እንደምናመሻችሁ በመጀመሪያ አርዕስተ ዜናው ከቱኒዚያ ደም አፋሳሽ የሽብር ጥቃት በኋላ ቱኒዚያ በአሸባሪዎች ላይ ጠንካራ እርምጃ ለመውሰድ ወሰነች። በግሪክ የቁጠባ መርሃ ግብር ላይ ለመወያየት ዛሬ ብራስልስ የተሰበሰቡት የዩሮ አባል ሀገራት የገንዘብ ሚኒስትሮች የግሪክ ብድር ከመጪው ማክሰኞ በኋላ እንደማይራዘም አስታወቁ። የኩርድ ተፋላሚዎች ራሱን እስላማዊ መንግስት ከሚለው ቡድን ዛሬ መልሰው ኮባኔ ከተማን ማስለቀቃቸው ተዘገበ። ካናዳ ውስጥ እየተካሄደ በሚገኘው የዓለም የሴቶች እግር ኳስ ውድድር ጀርመን ትናንት ምሽት ፈረንሳይን አምስት ለአራት በሆነ ውጤት አሸነፈች። ዜናው በዝርዝር በቅርቡ በሚካሄደው ቱ ደ ፍራንስ የብስክሌት እሽቅድድም ለመጀመሪያ ጊዜ ሁለት ኤርትራውያን መሳተፋቸውን ፕሬዚደንት ኢሳያስ አፈወርቂ እንደሚደግፉ የአገሪቱ መገናኛ ብዙኃን ዛሬ መዘገቡን የፈረንሳይ ዜና ምንጭ ገለጸ። ከሰኔ 27 እስከ ሐምሌ 19 በሚዘልቀው የብስክሌት ውድድር የ26 ዓመቱ ዳንኤል ተክለ ሃይማኖትና የ21 ዓመቱ መርሃዊ ቅዱስ ይሳተፋሉ። እንደ ዘገባው ሁለቱ ብስክሌት ነጂዎች ከዚህ ቀደም ከሀገራቸው ውጪ በበርካታ ውድድሮች ተካፍለው ያውቃሉ። ኤርትራ የዘንድሮን የአፍሪቃ ዋንጫ ውድድር ጨምሮ ላለፉት ጊዜያት ከዓለም አቀፍ የስፖርት ውድድሮች ተገልላ ነበረ። ከዚህ ቀደም የኤርትራ ብሔራዊ የእግር ኳስ ቡድን አባላት ሁለት ጊዜ ከሀገር መውጣት እንደተፈቀደላቸው መጥፋታቸው ይታወሳል። ከቱኒዚያ ደም አፋሳሽ የሽብር ጥቃት በኋላ ቱኒዚያ በአሸባሪዎች ላይ ጠንካራ እርምጃ ለመውሰድ ወሰነች። የሀገሪቱ ብሔራዊ ጸጥታ ምክር ቤት በጠራው አስቸኳይ የሌሊት ጉባኤ በርካታ እርምጃዎች እንደሚወሰዱ ጠቅላይ ሚኒስትር ሀቢብ ኢሲድ አስታውቀዋል። ከእነዚህ እርምጃዎች መካከል ቁጥራቸው እስከ ሰማንያ የሚደርሱ መስጊዶች እንደሚዘጉ ተመልክቷል። ለዚህም ምክንያቱ አሁንም ድረስ ሽብርተኝነትን እንዲስፋፋ የሚሰብኩ አንዳንድ መስጊዶች በመኖራቸው ነው ሲሉ ኢሲድ መናገራቸውን የአገሪቱ የመገናኛ ብዙኃን ዘግቧል። ኢሲድ ከዚህም ሌላ ወታደራዊ ኃይላቸውን እንደሚያጠናክሩም አስታውቋል። ትናንት ሱስ በሚባለው ከተማ የአንድ ሆቴል የመዝናኛ ስፍራ ጦር መሳሪያ ባነገበ ሰው 39 ሰዎች ሲገደሉ 30 የሚሆኑ ደግሞ ቆስለዋል። ከሟቾቹ መካከል አብዛኞቹ አውሮጳውያን ናቸው። ለጥቃቱ ራሱን እስላማዊ መንግስት የሚለው ቡድን በትዊተር ባሰራጨው መልእክት ኃላፊነት ወስዷል። ትናንት አንድ የጋዝ ፋብሪካ ላይ ጥቃት ከደረሰ በኋላ ፈረንሳይ በፋብሪካዎች ላይ ከፍተኛ ቁጥጥር እንዲወሰድ ወሰነች። ይህ ቁጥጥር ለጊዜው ለሶስት ቀናት ተግባራዊ ይሆናል ተብሏል። በሮኔ አልፕስ አካባቢ አደገኛ ንጥረ ነገር የሚጠቀሙና ከፍተኛ ቁጥጥር የሚሹ 158 ፋብሪካዎች ላይ በፈረንሳይ ፕሬዚደንት ፍራንስዋ ኦላንድ የተጣለው ጥብቅ ቁጥጥር የጸና እንደሚሆን ተጠቅሷል። ይህ የተወሰነው ትናንት በጋዝ ፋብሪካው ላይ ጥቃት ከተሰነዘረ በኋላ ነው። ሊዮ አጠገብ በሚገኘው የጋዝ ፋብሪካ ውስጥ ፍንዳታ የፈጸመው አንድ የ35 ዓመት ግለሰብም የፋብሪካው ስራ አስኪያጅን አንገት በመቅላት ለተፈጸመ አሰቃቂ ግድያ ተጠርጥሯል። ግለሰቡ የዛሬ 9 ዓመት ግድም በአሸባሪነት በጥርጣሬ ተይዞ የተለቀቀ ሲሆን አሁን ደግሞ ከባለቤቱና ከእህቱ ጋር በቁጥጥር ስር ይገኛል አድማጮች በመከታተል ላይ ያላችሁት ከዶቼ ቬለ የሚተላለፈውን የዓለም ዜና ነው። በግሪክ የቁጠባ መርሃ ግብር ላይ ለመወያየት ዛሬ ብራስልስ የተሰበሰቡት የዩሮ አባል ሀገራት የገንዘብ ሚኒስትሮች የግሪክ ብድር ከመጪው ማክሰኞ በኋላ እንደማይራዘም አስታወቁ። ሚኒስትሮቹ ከመሰብሰባቸው አስቀድሞ ሌሊቱን የግሪክ ጠቅላይ ሚኒስትር አሌክሲስ ሲፕራስ የአውሮፓ ሕብረት ያቀረበውን የቁጠባ መርሃ ግብር አስመልክቶ በግሪክ ሰኔ 28 ቀን ሕዝበ ውሳኔ እንዲካሄድ ጠርተው ነበረ። በዚህም የተነሳ ማክሰኞ የሚያበቃው የብድር ቀነቀጠሩ ግሪክ አበዳሪዎቿ ለተወሰኑ ቀናት እንዲያራዝሙላት ጠይቃ ነበረ። አበዳሪዎቹ የሲፕራስን ህዝበ ውሳኔ ሀሳብ በጥብቅ አውግዘዋል። የኩርድ ተፋላሚዎች ራሱን እስላማዊ መንግስት በምጻሩ አይኤስ ከሚለው ቡድን ዛሬ መልሰው ኮባኔ ከተማን ማስለቀቃቸው ተዘገበ። በስፍራው የሚገኙ የሶሪያ የሰብአዊ መብት ታዛቢዎች እንደገለጹት በሶሪያና ቱርክ ድንበር አቅራቢያ የምትገኘው የኮባኔ ከተማ ከሁለት ቀናት ወታደራዊ እርምጃ በኋላ በኩርዶች እጅ ስር ልትውል ችላለች። መረጃውን ከሶሪያ የሚያሰባስበው ይኸው የሰብአዊ መብት ታዛቢ ኃይል ከኮባኔ አማጺው ቡድን ለመውጣቱ ለጊዜው በአካባቢው የሚገኝ ብቸኛ የመረጃ ምንጭ ነው። እንደ መረጃው ከሆነ በሁለቱ ቡድናት መካከል የተከፈተው ተኩስ አውቅቷል። የኩርድ ተፋላሚዎች ኮባኔ ከተማን ባለፈው ጥር ወር ነበር በዩናይትድ ስቴትስ ጽኑ የአየር ጥቃት እየታገዙ ከአራት ወራት ውጊያ በኋላ መልሰው ከአማጺው ቡድን መንጠቅ የቻሉት። ከፍተኛ የመንግስት እዳ የገጠማት ቬንዙዌላ ከኢራን ገንዘብ ልትበደር ነው። እንደ ሀገሪቱ ፕሬዚዳንት ኒኮላስ ማዱሮ ከሆነ ሀገራቸው ከኢራን ግማሽ ቢሊዮን ዶላር በመጀመሪያው ዙር ብድር ታገኛለች። በነዳጅ ዘይት ሀብት የምትታወቀው ቬንዙዌላ የነዳጅ ዘይት ዋጋ በመቀነሱ የተነሳ ከውጭ ገበያ የምታገኘው ገቢ ተመናምኗል። ሀገሪቱ በገጠማት የኢኮኖሚ ቀውስ የተነሳ ከውጭ የምትሸምታቸው እንደ ምግብና መድኃኒት የመሳሰሉት ካለፉት ወር አንስቶ ከገበያ ጠፍተዋል። የአገሪቱ የዋጋ ግሽበት ከመቶ በመቶ በላይ መድረሱም ይፋ ሆኗል። ካናዳ ውስጥ እየተካሄደ በሚገኘው የዓለም የሴቶች የእግር ኳስ ውድድር ጀርመን ትናንት ምሽት ፈረንሳይን አምስት ለአራት በሆነ ውጤት አሸነፈች። የጀርመን ቡድን ሞንትሪያል ውስጥ ፈረንሳይን ያሸነፈው የመደበኛው የጨዋታ ጊዜ ተራዝሞም ቡድኖቹ አንድ እኩል በሆነ ውጤት በማብቃታቸው በተሰጠው የፍጹም ቅጣት ምት ነው። ለግማሽ ፍጻሜ የበቃችው ጀርመን ቀጣይ ተፎካካሪ ቡድን የዩናይትድ ስቴትስ የሴቶች እግር ኳስ ቡድን ነው። የዩናይትድ ስቴትስ ቡድን አርብ ዕለት ቻይናን አንድ ለባዶ ቀርቶ ለግማሽ ፍጻሜ አልፏል። ይህ ዶችቨለ ነው። አድማጮች፣ ዋና ዋና ወሬዎቹ በድጋሜ ነሆ። ከቱኒዚያ ደም አፋሳሽ የሽብር ጥቃት በኋላ ቱኒዚያ በአሸባሪዎች ላይ ጠንካራ እርምጃ ለመውሰድ ወሰነች። በግሪክ የቁጠባ መርሃ ግብር ላይ ለመወያየት ዛሬ ብራስልስ የተሰበሰቡት የይሮ አባል ሀገራት የገንዘብ ሚኒስትሮች የግሪክ ብድር ከመጪው ማክሰኞ በኋላ እንደማይራዘም አስታወቁ። የኩርድ ተፋላሚዎች ራሱን እስላማዊ መንግስት ከሚለው ቡድን ዛሬ መልሰው ኮባኔ ከተማን ማስለቀቃቸው ተዘገበ። ካናዳ ውስጥ እየተካሄደ በሚገኘው የዓለም የሴቶች የእግር ኳስ ውድድር ጀርመን ትናንት ምሽት ፈረንሳይን አምስት ለአራት በሆነ ውጤት አሸነፈች። ዜናዋ በቃ። በእኔ በኩል መልካም ምሽት።